አመሰገንታ አፋን ማራቱ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት አራት 2013 ዓ ም ዝግጅታችን አሁን ጀመረ። ይህ የአንድ ንግግር ጉዳይ ብቻ አይደለም። ይህን ያመፅ መንጋ ለውራት በተደጋገመ ንግግራቸው ሲያዘጋጁት ነው የሰነበቱት። በምርጫው የሰጡት ድምፅ የተሰረቀባቸው መሆኑን እስኪያምኑ ድረስ ስለሆነ የተነገራቸው የምርጫውን ውጤት የማረጋገጡን ሂደት ለማቆም ምንም ነገር ከማድረግ ወደ ኋላ ይሉ። የሰማችሁት በቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ ከሚመሩት መካከል አንዱ የሆኑት ኤሪክ ስዋልዌል ያሰሙትን ንግግር ነበር። የሁለተኛ ቀን ክስ የማድመጥ ሂደቱን የተመለከተ ዘገባ በአብይ ርዕስ እናስደምጣችኋለን። ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ ክልል ትምህርት ቤቶች ውስጥ ተጠልለው የሚገኙ የሀገር ውስጥ ተፈናቃዮች ትምህርት ቤት በሚከፈትበት ጊዜ ስለሚያርፉበት ሁኔታ እንዳሳሰበው ገለጸ። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት መሰረተ ልማት አውታሮች ላይ በደረሰው ውድመትና አገልግሎቶች መስተጓጎል ወደ ሶስት ቢሊዮን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣችኋል። እንቀርባለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የአለም ዜና እናስደምጣችሁ ያስጥልኝ እንደምናመሻችው አድማጮች ዜናዎቹን የማሰማችው ቆንጅ ይታይ ነኝ። የአውሮፓ ህብረት ከፍተኛ ተጠሪዎች የኢትዮጵያ የትግራይ ክልል ቀውሶችን በተመለከተ የችግሮቹን መሠረት የሸፋፈነ መግለጫ ማውጣታቸው እጅግ አሳዛኝ ነው ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናገሩ። መግለጫውን ህብረቱ ወደ ክልሉ ሀቅ የሚያጣራ ተልዕኮ ለማሰማራት ባቀደበት ዋዜማ ማውጣቱ አጠያያቂም የማይገባም ጉዳይ ነው ሲሉ የማነ ገብረ መስቀል በትዊተር ባወጡት ጽሑፋቸው አክለዋል። የአውሮፓ ህብረት የተወገደው የህወሀት ቡድን ለአስርታት ሲከተል የቆየውን መርዘኛ ተቋማዊ የጎሳ ልዩነትና መከፋፈል ፖሊሲ እንዲሁም ያልተገታ ሁከትና ትርምስ ሆን ብሎ ወደ ጎን በመተው አሁን በሀገሪቱ ሁከቱ ተባብሷል የሚል መግለጫ አወጣ ሲሉ የኤርትራው የማስታወቂያ ሚኒስትር ነቀፌታ አሰምተዋል። የህወሀት ቡድን አስመራ ላይ ኢትዮጵያና ኤርትራ ታሪካዊ የሰላም ስምምነታቸውን ከተፈራረሙም በኋላ ዓለም አቀፍ ህግጋትና በአውሮፓ ህብረትና በሌሎችም ሀያላን ሽምግልና የተቋጨውን የአልጀርሱን ስምምነትን በመጣስ ኤርትራን ሉዓላዊ ግዛቶች ይዞ ቆይታል ሲሉ ጨምረው ተናግረዋል። የአውሮፓ ህብረት ያለበትን የሞራል ግዴታ ቸል ብሎ ለዚህ ቡድን በብዙ ቢሊዮን የሚቆጠር የበጀትና ሌላም ድጋፍ መስጠቱን በመቀጠል ቡድኑ የጥፋት ተግባራቱን እንዲቀጥል አበረታቷል ያሉት የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀል ህብረቱ ኤርትራን መወንጀሉን ትቶ የራሱን ፖሊሲ እንደገና ይገምግም ሲሉ አሳስበዋል። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የተጓዙ የትግራይ ተወላጅ ኢትዮጵያውያን ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ደጃፍ የኢትዮጵያን መንግስት የተቃወሙበትን ሰልፍ እያካሄዱ ናቸው። ከሰልፉ አስተባባሪዎች መካከል አንዷን በስልክ አግኝተናል። የተቃውሞውን ምክንያትና የሰልፉን ዓላማ ለአሜሪካ ድምፅ እንዲህ ሲሉ ገልጸዋል። Lili Balala, ra ifaya ke isaya ke isaya ke breakfast breakfast yung alili balalla matokal honan yu lujjo mitetalyalo ትልቁ መሴጃችን ለዩኤን ይሄ ሶስተኛ ፕሮቴስታችን ነው። ኒውዮርክ ቀሎን ማለት ነው። የተለያዩ ስቴቶች ብዙ ፕሮቴስት ተደርገዋል፣ ግን ዩኤን ስለማያውቅ አይደለም። ሳይለንት ናቸው። ምንም አይነት አክሽን አልተወሰደም። ህዝባችንም እያለቀ ነው እና ሜይን መሴጃችን ምንድነው? ነው ዝምታው ይበቃል ማለት ነው። ህዝብ እያለቀ ነው። አክሽን ማድረግ አለባቸው። ማሊ ውስጥ በሚገኙ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የደረሰውን ጥቃት የድርጅቱ የማሊ የተቀናጀ አረጋጊ ተልእኮ ሙኒስማ ኃላፊው የዋና ጸሐፊው ልዩ መልእክተኛ አወገዙ። ማንነታቸው ያልታወቁ ታጣቂዎች በሰላም አስከባሪዎቹ ካምፕ ላይ ተኩስ ከፍተው አንዳንዶች አባላቶቻችንም በጽኑ አቁስለዋል ሲሉ የተባበሩት መንግስታቱ ተጠሪ ማህማት አናዲፍ አመልክተዋል። የቆሰሉት ሰላም አስከባሪዎች የሚበዙት የቶጎ ተወላጆች መሆናቸውንም ገልጸዋል። ከተመሰረተ ሰባት ዓመታት ያሳለፈው የማሊ ሰላም አስከባሪ ኃይል 13 ሺህ ወታደሮች ያሉት ሲሆን 230 አባላቱ በግዳጅ ላይ እንዳሉ እንደ እንደተገደሉበት ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች የኮቪድ-19 ክትባት ዓለም አቀፍ ስርጭት አደገኛ በሚሰኝ ደረጃ ጣጣኝነት ይጎለዋል ሲሉ የዓለም የጤና ድርጅትና የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የኮቪድ-19 ክትባት ምርት መጠን እንዲጨምርና ሚዛናዊ ክፍፍል እንዲኖር ጠየቁ። እስካሁን ከተከፋፈለው የ128 ሚሊዮን ክትባት ውስጥ ሲሶ ያህሉ አጠቃላይ ምርታቸው ከዓለም 60 በመቶን በሚይዘው አስር አገሮች ብቻ ነው ሲሉ የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ተናግረዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ዋና ዲሬክተር ሄንሪየታ ፎርም በበኩላቸው በዛሬው የሁለቱ ድርጅቶች የጋራ መግለጫ በሰጡት ቃል ቁጥሩ 2.5 ቢሊዮን የሚደርስ የዓለም ሕዝብ መኖሪያ የሆኑት 130 ሀገሮች እስካሁን አንድም ሰው አልተከተበም ብለዋል። ይህ በዚህ ከቀጠለ ሲሉ አስጠነቀቁ ሁለቱ ኃላፊዎች። ይህ በዚህ ከቀጠለ በሰው ሕይወትና መተዳደሪያ የሚለካ ብዙ ዋጋ የሚያስከፍል ነው። ቫይረሱ ራሱን እየለወጠ ለክትባቶች የማይበገርበት ሁኔታም ይፈጠራል። የዓለም ምጣኔ ሀብት ከደረሰበት ኪሳራ የማገገም እድሉ ይጓተታል ሲሉ አሳስበዋል። በተጨማሪም መንግስታት ከድንበሮቻቸው አሻግረው ማየት አለባቸው ሲሉ ያሳሰቡት የሁለቱም የዓለም ድርጅቶች ባለስልጣናት የዚህን ዓለም አቀፍ ወረርሽኝ ማብቃትና ሌሎች ራሳቸውን የለወጡ ቫይረሶች የሚከሰቱበትን ሁኔታ ውሱን ለማድረግ የሚያስችል እቅድ ሊከተሉ ይገባል ሲሉ መክረዋል። በሁሉም ሀገሮች በቅድሚያ በግንባር የተሰለፉት የጤና ባለሙያዎች፣ ለጽኑ በሽታዎች የተጋለጡ ህሙማንና የማህበረሰብ ክፍሎች እንዲከተቡም መክረዋል። የክትባቶቹ አምራች ኩባንያዎችም ውሱን አቅርቦታቸውን በተመጣጠነ መልኩ እንዲከፋፈል እንዲያደርጉና ቴክኖሎጂው ወደ ሌሎች አምራቾችም እንዲሸጋገር በመፍቀድ ክትባቶቹ በሚፈለገው መጠን የሚመረቱበት ሁኔታ እንዲፈጠር እንዲያግዙ የዓለም የጤና ድርጅትና ዩኒሴፍ ጥሪያቸውን አሰምተዋል። ሌላ የኮቪድ-19 ዜና። ከጥቂት ወራት በፊት ብሪታንያ ላይ የተከሰተው የኮሮና ቫይረሱ ዝርያ ሀገሪቱን አዳርሷታል ሲቀጥል፣ ዓለምን ማዳረሱ የሚቀር አይመስልም ሲሉ አንድ የብሪታንያ ሳይንቲስት ተናገሩ። ኮቪድ-19 ጂኖሚክስ ዩኬ የተባለ የኮቪድ-19 ዘረመል ጥናት ድርጅት መሪዋ ሻረን ፒኮክ ይህንን የተናገሩት ለቢቢሲ በሰጡት ቃለ መጠይቅ ነው። ከቆየው የኮሮና ቫይረስ ይበልጥ ተላላፊ የሆነው የቫይረሱ ዝርያ መጀመሪያ የተነሳው ባለፈው መስከረም ብሪታንያዋ ደቡባዊ ኬንት ውስጥ መሆኑ ይታወሳል። ከዛ በኋላ ዩናይትድ ስቴትስን ጨምሮ ከ50 በሚበልጡ የዓለም ሀገሮች ተዛምቷል። የኖቨል ኮሮና ቫይረስን የዘረመል ቅያሬ እያሬ በመከታተል ላይ የሚገኘው ይህ የምርምር ድርጅት ኃላፊዋ ሳይንቲስት ሻረም ፒኮክ በመግለጫቸው አዲስ የወጡት የኮቪድ-19 መከላከያ ክትባቶች እስካሁን ብቅ ያሉትን የቫይረሱን ልውጥ ዝርያዎች መከላከል እንደሚችሉ ነው ያመለከቱት። ይሁን እንጂ ቢያንስ ለመጪዎቹ አስር ዓመታት ሳይንቲስቶች የቫይረሱን ዘረመል መቀያየር ማጥናት ይኖርባቸዋል ነው ያሉት። ይህ በዚህ እንዳለ በተለምዶ ለአስም ተጠቂዎች ሕክምና የሚውለው በአፍንጫ የሚሸተተው ስቴሮይድ በኮቪድ-19 የሚታመሙ ሰዎች ሆስፒታል መግባት ደረጃ እንዳይደርሱ እንደሚያግዝ አንድ አዲስ ጥናት ማመልከቱ ተሰማ። የብሪታንያ ኦክስፎርድ ዩኒቨርሲቲ ላንዶር ባካሄደው ለኮሮና የተጋለጡ 146 ህሙማንን ያሳተፈ ጥናት ለገሚሶቹ ህሙማን ቦድሶናይድ የተባለውን መድኃኒት ሰጥቶ የተቀሩትን ደግሞ በተለምዶ መንገድ ሲያስታምም ቆይቷል። መድኃኒቱን የተጠቀሙት ህሙማን ታዲያ አብዛኞቹ ሆስፒታል መግባት ደረጃ እንዳይደርሱ እንዳገዘ ነው ጥናቱ ያመለከተው። ከዚያም በላይ ፈጥነው ማገገም መቻላቸውን ጠቁመዋል። ይህ አዲስ ጥናት በአቻ ሳይንቲስቶች የተገመገመ ግን አይደለም። በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ በዩናይትድ ስቴትስ የተወካዮች ምክር ቤት የተመሰረተው ክስ አቅራቢዎች የትረምፕ ደጋፊዎች በምክር ቤቱ ህንፃ ላይ ስላካሄዱት ወረራና አመፅ ከአሁን ቀደም ታይተው የማያውቁ የቪዲዮ ምስሎችን ለመወሰኛ ምክር ቤቱ ችሎት በማስረጃነት አሳይተዋል። የክስ አቅራቢዎቹ የቪዲዮ ምስሎቹን የቀድሞ ፕሬዚደንት ከየክፍለ ግዛቶቹ የጆ ባይደንን አሸናፊነት ያረጋገጠው የድምፅ ውጤት እንዲቀለበስ ለተካሄደው አመፅ ቀጥታ ተጠያቂነታቸውን ለማሳየት ተጠቅመውበታል። የመወሰኛው ምክር ቤት ችሎት ዛሬም ይቀጥላል። በምሽቱ አብይ ርዕስ ዝርዝሩ ይቀርብበታል። በመጨረሻም የኢራን ፕሬዚደንት ሀገራቸው እንደ አውሮፓውያን አቆጣጠር በ2015 ዓ.ም የፈረመችውን የኒውክሌየር ስምምነት የምታከብረው ሌሎቹም ፈራሚዎች ካከበሩት ነው ሲሉ ተናገሩ። የአሜሪካ ድምጹ ኤድዋርድ ዩሬኒየን ከካይሮ ያጠናቀረውን ዘገባ አዳነች ፍስሀዬ ታቀርበዋለች። የኢራን ፕሬዚደንት ሐሰን ሩሃኒ ሀገራቸው እንደ ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ወደ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ የካቲት 11 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋወቅ። የኢትዮጵያ የሰብአዊ መብት ኮሚሽን ስራ አስኪያጅ ዶክተር ዳንኤል በቀለ የፖለቲካ ፓርቲዎች ኢትዮጵያ በሚካሄደው ምርጫ ለሰብአዊ መብት ጉዳይ ትኩረት እንዲሰጡ ጥሪ ማድረጋቸው ተገለጸ የኮሮና ቫይረስ መዛመት ዋናው ምክንያት የሆነው አስፈላጊውን ጥንቃቄ አለማድረግ መሆኑን የኢትዮጵያ የጤና ሚኒስቴር አስታወቀ የሚሉትና ሌሎችም ፕሮግራሞች አሉን። የመጪው ምርጫ ዋና ትኩረት የሰብአዊ መብቶች ጉዳይ እንዲሆን የኢትዮጵያ ሲቪክ ማህበራትና የሰብአዊ መብቶች ኮሚሽን አስታወቁ። የኢትዮጵያን ሰብአዊ ቀውስ እና የሰብአዊ መብቶች ቀውስ ለመፍታት ነገ ብትመረጡ እናንተ ቃል የምትገቡት ነገር ምንድን ነው ነው? አንደኛ ቃል መግባት አለባቸው። ሁለተኛ ነገር ቃል የገቡትንም ነገር መተግበር አለባቸው። ግን ቢያንስ መጀመሪያ ቃል ከመግባት መጀመር መቻል አለባቸው። የሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለ ናቸው። በአብይ እርሳችን ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳቸው አዳኝ ፍስሐዬ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ኢትዮጵያ፣ የትግራይ ክልል ያለው ሁኔታ ዩናይትድ ኪንግደምን አሁንም በጥልቅ እያሳሰበ ነው ሲሉ የአፍሪካ ጉዳዮች ሚኒስትሩ ጄምስ ደድሪጅ ተናገሩ። ሚኒስትሩ ባወጡት መግለጫ በክልሉ ሁከቱ መቀጠሉን ብሔረሰብን መሰረት ያደረገ አሎ እንዲሁም ከባድ የምግብ፣ የውሃ፣ የነዳጅና የገንዘብ እጥረት መኖሩን የሚገልጹ ሪፖርቶች አሳስበውናል ብለዋል። የክልሉ የሰብአዊ ረድኤት ተደራሽነት የማይሻሻል ከሆነ በክልሉ ዙሪያ ያሉ በርካታ ሰዎች ይበልጡን ለከፋ ስቃይ ይጋለጣሉ ሲሉ ሚኒስትሩ አክለዋል። ሁሉም ወገኖች የሰብአዊ እርዳታ ሰራተኞች ያለ ችግር ህዝቡን እንዲደርሱ በአስቸኳይ እንዲፈቅዱ እንዲሁም ይፈጸማሉ ስለተባሉት የሰብአዊ መብት ጥሰቶች ነፃ ምርመራ እንዲካሄድ በተደጋጋሚ ጠይቀናል ብለዋል ሚኒስትሩ። የሶማሊያ መንግስት ከአልሸባብ የሚቃጣበት ጥቃት እያየለና በዚያች ሀገር ያለውን የሽብርተኛ ጥቃት ለመከላከል በአካባቢው የተሰማሩት የዩናይትድ ስቴትስና የአፍሪካ ህብረት ኃይሎች የሰራዊታቸውን ቁጥር ለመቀነስ እየተዘጋጁ ባሉበት በዚህ ወቅት በህቡ የጸጥታ ማስከበር ስራ የሚሰማሩ ወታደሮች ስልጠና ሺዎች የሚቆጠሩ ምልምሎችን ወደ ኤርትራ መላኩ ተዘገበ። ወታደሮቹ ከኢትዮጵያና ከኤርትራ ሰራዊት ጎን ሆነው በትግራዩ ውጊያ ተሳትፈዋል በሚል በቅርቡ በማህበራዊ ሚዲያ የተሰራጨው ያልተረጋገጠ ዜና ለስልጠናው የተለየ ትኩረት ስቧል። ሶማሊያና የኢትዮጵያ መንግስት ባለስልጣናት መሰረተ ቢስ ሲሉ ውድቅ አድርገውታል። የአሜሪካ ድምፅ ያነጋገራቸው በተለያዩ ጊዜያት ልጆቻቸውን እንዳነጋገሩ የገለጹ ለስልጠናው ወደ ኤርትራ የተላኩ ወታደሮች ወላጆች በበኩላቸው ልጆቻቸው በተባለው ውጊያ እንዳልተሳተፉ ያሉትም ኤርትራ መሆኑን ልጆቻችን አረጋግጠውልናል ብለዋል። የአሜሪካ ድምፅ የሶማልኛ ክፍል ባልደረባ ሀሩን ማሩፍ ያጠናጠረውን ዘገባ አሉላ ከበደ ያቀርበዋል። የሶማሊያ ኃይሎች ከአሁን ቀደም በተለያዩ ጊዜያት በቱርክ በኡጋንዳና በጅቡቲ ወታደራዊ ስልጠናዎችን ቢያካሄዱም የኤርትራው ስልጠና ግን ከቀደሙት ሁሉ የተለየ ነው። ለዚህም ምክንያቱ በሶማሊያ የብሔራዊ ደህንነት መስሪያ ቤት የተመራ መሆኑና በሚስጥርም የተከናወነ መሆኑ ነው። የአሜሪካ ድምፅ ያነጋገራቸው ሶስት ስለ ፕሮግራሙ ቅርበት ያላቸው የሶማሊያ ባለስልጣናት ምልምሎቹ እንደ አውሮፓውያን የዘመን አቆጣጠር ከ2019 ዓ ም አንስተው በጎረቤት ኤርትራ በህቡ የጸጥታ ማስከበር ሥራ ለመሰማራት የሚያስችል ልዩ ወታደራዊ ሥልጠና በመከታተል ላይ መሆናቸውን አረጋግጠዋል። የሰልጣኞቹንም ቁጥር ከአራት ሺህ እስከ ሰባት ሺህ ያደርሱታል። በቅርቡ በትግራይ ክልል የተካሄደውን ወታደራዊ ግጭት ተከትሎ አንድ የሶማሊያ ወታደር በውጊያው ተገድለዋል በሚል በማህበራዊ ሚዲያ የተሰራጨ ያልተረጋገጠ ዜና ነው በኤርትራ እየተካሄደ ላለው ለዚህ ስልጠና ልዩ ትኩረት የሳበው። የሶማሊያ ወታደሮች በኤርትራ በመሰልጠን ላይ መሆናቸውን ያረጋገጡት የሶማሊያ ማስታወቂያ ሚኒስትር ኦስማን አቡካር ዱቤ ወታደሮቹ በትግራይ ተሰማርተዋል በሚል ተሰራጨውን ወሬ ግን የሐሰት ነው ሲሉ አጣጥለዋል። አሉባልታ፣ የፈጠራና ለፖለቲካ ዓላማ ሲባል የተቀነባበረ መሠረት የለሽ ወሬ ነው ነበር ያሉት። ስለ ጉዳዩ የተጠየቁ የኢትዮጵያ መንግስት ባለስልጣናትም ተመሳሳይ ምላሽ ነው የሰጡት። የአሜሪካ ድምፅ የጠየቃቸው አንዳንድ የሰልጣኞች ወላጆችም በተለያዩ ጊዜያ ልጆቻቸውን ማነጋገራቸውንና በተባለው ዘመቻ ያለመሰማራታቸውን የሚገኙትም እዚያው ኤርትራ መሆኑን እንደነገሯቸው ገልጠዋል። ሌሎች የአሜሪካ ድምፅ ያነጋገራቸው ወላጆች ደግሞ ለወራት በወታደራዊ ስልጠና ላይ የሚገኙ ልጆቻቸውን ማግኘት ያለመቻላቸው ያሳሰባቸው መሆኑን ተናግረዋል። በመጀመሪያ የልጆቹ ደህንነት ያሳሰባቸው ወላጆች ያደረባቸውን ስጋት የገለጡበት አስተያየት፣ ኋላ ላይ የፖለቲካ ዓላማ ያላቸው ወገኖች የሶማሌ ወታደሮች በትግራይ ውጊያ ተሳትፈዋል የሚለውን ጨምሮ ያልተጨበጡ ወሬዎችን አክለው መሰማት ጀመሩ ሲሉ የአሜሪካ ድምፅ ያነጋገራቸው የሶማሌ ፖለቲካ ጉዳዮች ተንታኝ አብዲ ማሊክ አብዱላ ገልጠዋል። ምልምሎቹ ወደ ኤርትራ የተላኩት እንደ አውሮፓውያን የዘመን አቆጣጠር በታኅሳስ 2018 የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሞቃዲሾን በጎበኙበት ወቅት በሁለቱ ሀገሮች መካከል የተደረሰውን ስምምነት ተከትሎ መሆኑን ለአሜሪካ ድምፅ አስተያየት የሰጡ የሶማሊያ ባለስልጣናት አመልክተዋል። የአሜሪካ ድምፅ የኤርትራን ባለስልጣናት አስተያየት ለማካተት ላደረገው ጥረት የባለስልጣናቱን ምላሽ ለጊዜው ማግኘት አልተቻለም። ሉላን አመሰግናለሁ። የተባበሩት የአረብ ኤሚሬቶች በየመን የእርስ በርስ ጦርነት ውስጥ የነበራትን ተሳትፎ ማቆሟን ተከትሎ በኤርትራ የአሰብ ወደብ ላይ የነበራትን ወታደራዊ መደብ በከፊል መነቃቀል መጀመሯን የሳተላይት ምስሎች ማሳየታቸው ተዘገበ። የተባበሩት አረብ ኤሚሬቶች በየመኑ ጦርነት ከሳውዲ መራሹ ጥምረት ጎን በመሆን ከሁቲዎቹ ሽምቅ ተዋጊዎች ጋር ተዋግታለች። እንደ አውሮፓውያን አቆጣጠር በ2015 መስከረም ወር ላይ አሰብ ላይ የገነባችውን ወደብና የአውሮፕላን ማረፊያ ከባድ መሳሪያዎችና የሱዳን ወታደሮችን ወደ የመን ለማጓጓዝ ስትጠቀምበት ቆይታለች። ሀገሪቱ ራሷን ከየመኑ ጦርነት ካወጣች በኋላ አሰብ ላይ ያሏትን መሳሪያዎች ነቃቅላ ማንሳቷንና አዲስ የተገነቡ ጣቢያዎችንም ጭምር እንዳፈረሰች የሳተላይት ምስሎች አሳይተዋል ሲል ነው የኤፒ ዘገባ ያመለከተው። የኤሚሬትስ ባለስልጣናት ስለ ጉዳዩ ያቀረበውን ጥያቄ ምላሽ እንዳልሰጡለት የጠቀሰው የአሶሲትድ ፕሬስ ዘገባው በአሰብ ወደብ እንድትጠቀም የሰላሳ ዓመት ኮንትራት ከሰጠቻት ከኤርትራን በኩል መልስ ለማግኘት ዋሽንግተን ዲሲ የሚገኘውን ኤምባሲዋን ጠይቀን መልስ አላገኘንም ብሏል። ዩጋንዳ ውስጥ ተቃዋሚ መሪው ቦቢ ዋይን ሮበርት ኪያጉላኒ ለተባበሩት መንግስታት ድርጅት የመብቶች ቢሮ ስሞታቸውን እያቀረቡ በነበረበት ወቅት በጋዜጠኞች ላይ በመንግስቱ ወታደሮችና ፖሊሶች የተፈጸመውን ጥቃት የተባበሩት መንግስታት ድርጅት አወገዘ። የዩጋንዳ ጋዜጠኞች ማህበር ለሮይተርስ በሰጠው ቃል ቢያንስ ሀያ ጋዜጠኞች መቁሰላቸውንና አራት የሚሆኑ ጋዜጠኞች ጭንቅላታቸው ላይ በደረሰባቸው ከባድ ድብደባ እንደተጎዱ ገልጿል። ቦቢ ዋይን ባለፈው ወር የተካሄደው ምርጫ ለፕሬዝደንት ዮወሪ ሙሴቪኒ በማድላት የማጭበርበር ተግባር የተፈጸመበት ነው በማለት መሸነፋቸውን አልተቀበሉም። ቦቢ ዋይን በትዊተር ባሰፈሩት ቃል ከአምስት የፓርቲያችን አመራር አባላት ጋር ሆነን በዩጋንዳ የሚፈጸመውን የሰብአዊ መብት ረገጣ በተመለከተ ስሞታል እና ቅርብ ሄደን ሳለ የጸጥታ ኃይሎች በስፍራው ባገኙት ላይ ሁሉ ድብደባ ፈጽመዋል ብለዋል። በዩጋንዳ የዩናይትድ ስቴትስ አምባሳደር ናትሊ ኢ ብራውን ድንገቱን አውግዘው ምርመራ እንዲካሄድ ጠይቀዋል። የተባበሩት መንግስታት ድርጅትም በጋዜጠኞቹ ላይ ስለተፈጸመው ጥቃት ተጠያቂዎች በሕግ መጠየቃቸውን የሀገሪቱ መንግስት እንዲያረጋግጥ አሳስቧል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜና ስናልፍ ከኢትዮጵያ የጤና ጥበቃ ሚኒስቴር በተገኘው ዕለታዊ የኮቪድ-19 መረጃ መሰረት ትናንትናው ዕለት ከተመረመሩ 6127 ሰዎች ውስጥ 818ቱ በኮሮና ቫይረስ የተጠቁ መሆናቸው እንደ እንደተረጋገጠ አመልክቷል። 713ቱ ትናንት በምርመራ የተገኙት አዲስ የኮሮና ቫይረስ ተጋላጮች አዲስ አበባ ውስጥ የተገኙ መሆናቸውን ነው የሚኒስቴሩ መረጃ ያሳየው። እንዲሁም በትናንትና እለት 14 ሰዎች በኮቪድ-19 ሳቢያ ሕይወታቸው ያለፈ ሲሆን አስራ ሁለቱ ሕይወታቸው ያለፈው አዲስ አበባ በሚገኙ የህክምና ማዕከላት ሲሆን አንድ ሰው በኦሮሚያ ክልል፣ አንድ ሰው በሐረሪ ክልል ህይወታቸው ማለፉን ጨምሮ አመልክተዋል። በኮቪድ-19 ዜና ስንቆይ በፋይዘርና በባዮንቴክ የመድኃኒት ኩባንያዎች የተቀመመው የኮቪድ-19 ክትባት ደቡብ አፍሪካ ውስጥ የተከሰተውን የኮሮና ቫይረስ ዝርያ ለመቋቋም የሚያዳብረው የሰውነት መከላከያ በመጠኑ ዝቅ ያለ ቢሆንም ቫይረሱን ይከላከላል ሲል አዲስ ጥናት አመለከተ። የፋይዘር ኩባንያ ና የቴክሳስ ዩኒቨርሲቲ ሕክምና ክፍል ተመራማሪዎች ዛሬ በኒው ኢንግላንድ መጽሔት ላይ ሪፖርታቸውን አውጥተዋል። አፍሪቃውን ልውጥ የኮሮና ቫይረስ ዝርያ አይነት ፈጥረው የፋይዘሩን ክትባት በወሰዱ ሰዎች የደም ናሙና ላይ ሞክረውታል። ባገኙት ውጤት መሰረት ክትባቱ ከመጀመሪያው ወይም በብዛት ከሚታየው ቫይረስ ጋር ካለው የመከላከል አቅም ጋር ሲነጻጸር በዚህ በተለወጠው ዝርያ ላይ ያለው የመከላከል አቅም በሁለት ሶስተኛ የቀነሰ ሆኖ አግኝተውታል የዩናይትድ ስቴትሱ ሞደርና ኩባንያም በበኩሉ በዚሁ በኒው ኢንግላንድ የህክምና ምርምር መጽሔት ላይ ባወጣው ሪፖርት በሁለት ጊዜ በሚሰጠው የኮቪድ-19 ክትባቱ ላይ የፋይዘሩን አይነት ውጤት እንዳገኘ ነው የገለጸው ፋይዘርና ባዮንቴክ ኩባንያዎች ክትባታቸውን አሻሽለው ለማውጣት ወይም ደግሞ በመጀመሪያ የሚሰጡትን ክትባቶች የሚያጠናክር ተጨማሪ ክትባት ለመስራት በመድኃኒት ቁጥጥር ኃላፊዎች ጋር እየተነጋገሩበት መሆናቸውን አስታውቀዋል። መጨረሻም በዩናይትድ ስቴትስ በብዙ ሚሊዮን የተቆጠረ ህዝብ ባጨናነቀው የከበደ ቅዝቃዜና በረዶ በደቡባዊዋ ቴክሳስ ክፍለ ግዛት አያሌ ነዋሪዎች ለቀናት የኤሌክትሪክ ኃይል እንደተቋረጠባቸው ናቸው። የውሃ አቅርቦትም ተስተጓጉሎባቸዋል። የቴክሳስ አገረገዢ ግሬግ አበትና የክፍለ ሀገሯን አብዛኛውን የኤሌክትሪክ ኃይል አቅርቦት ኃላፊ የሆነው ድርጅት ባለስልጣን ዛሬ ሲናገሩ ያለውን ኤሌክትሪክ ኃይል ለማጠናከር በተሰራው ስራ ውጤት ተገኝቷል ብለዋል። ካሁን በኋላ ህዝቡ የኤሌክትሪክ ኃይል በዙር በዙር ይቋረጥበት ይሆናል እንጂ ብዙም ሳይቆይ ሙሉ አገልግሎቱን ያገኛል ብለን ተስፋ እናደርጋለን ብለዋል። 7 ሚሊዮን የቴክሳስ ነዋሪዎች የቧንቧ ውሃ መስመር ላይ ጉዳት የደረሰ በመሆኑ የሚጠጡትን ውሃ እንዲያፈሉ ትዕዛዝ ተሰጥቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22 በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦ አምሃሪክ ላይ በቀጥታ ተገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው የውስጥ መስመር 14 አድማጮች፣ ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማቸው። ነጭ ሳር ብሔራዊ ፓርክ የመጥፋት አደጋ ላይ ነው። ፓርኩ አሁን ባለበት ሁኔታ ዓለም አቀፍም ይሁን አገር አቀፋዊ መስፈርቶችን አያሟላ። ፓርኩ በድርግት የማይፈቀሩ ነገሮች አሉበት። ለምሳሌ ሰፈራዎች አሉበት፣ እውቅና ያገኙ ሰፈራዎች ናቸው። ዶክተር ሲሞን ሽብሩ በፓርኩ ላይ ጥናቶችን ያደረጉ የአርባ ምንጭ ዩኒቨርሲቲ ባልደረባ ናቸው። በተፈጥሮ አካባቢ ዝግጅት ላይ ይዘነዋል። አሁን የዕለቱ ዐብይ ርዕስ ይቀርባል። የምርጫ 2013 ዋና አጀንዳ የሰብአዊ መብቶች አያያዝ ጉዳይ እንዲሆን የሲቪክ ማህበራት ድርጅቶች ህብረትና የኢትዮጵያ ሰብአዊ መብቶች ኮሚሽን በአንድነት እንደሚሰሩ ተገለጸ። ምርጫው ዲሞክራሲያዊና ሁሉን አቀፍ እንዲሆንም ብርቱ ስራ ይጠብቃቸዋል መባሉን መለስካቸው አምሃ ከአዲስ አበባ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረትና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባዘጋጁት የአንድ ቀን የምክክር መድረክ ከኢትዮጵያ ሲቪክ ማኅበራት ድርጅቶችና ከኢትዮጵያ ሰብአዊ መብቶች ኮሚሽን አኳያ በዘንድሮ ምርጫ ትኩረታቸው ምን መሆን እንዳለበት መክረዋል። በምክክር መድረኩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ሰብዓዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ እንዳሉት ድርጅቶቹና ኮሚሽኑ ትኩረት ማድረግ ያለባቸው ተሳትፎን ማረጋገጥ፣ ልዩ ትኩረት ለሚሹ የህብረተሰብ ክፍሎች የተለየ ትኩረት መስጠትና በተቻለ መጠን የሰብዓዊ መብቶች የምርጫው አጀንዳ እንዲሆን ግፊት ማድረግ እንዳለባቸው ተናግረዋል። ዶክተር ዳንኤል ይህን ከሚመሩት ተቋም ጋር በማዛመድ ተፎካካሪ ፓርቲዎች በሰብዓዊ መብቶች አያያዝ ምን የተለየና ተጨባጭ እርምጃ ለመውሰድ አቅደዋል የሚል ጥያቄ ያነሳል ብለዋል። የኢትዮጵያን ሰብዓዊ መብት እና የሰብዓዊ መብቶች ቀውስ ለመፍታት ነገ ብትመረጡ እናንተ ቃል የምትገቡት ነገር ምንድን ነው ነው። አንደኛ ቃል መግባት አለባቸው። ሁለተኛ ነገር ቃል የገቡትንም ነገር መተግበር አለባቸው። ግን ቢያንስ መጀመሪያ ቃል ከመግባት መጀመር መቻል አለባቸው። ስለዚህ ይሄ ቃል የሚገባ ነገር እንደው ጠቅለል ባለ አነጋገር ከተመረጥን ሰብአዊ መብትን እናከብራለን፣ እናስከብራለን የሚል ብቻ ሳይሆን ተጨባጭ የሆኑ ማለት ነው ስፔሲፊክ እና ኮንክሪት የሆኑ የሰብአዊ መብት እርምጃዎች ማለት ነው። ከዓለም አቀፍ የሰብአዊ መብት ግዴታዎቻችን ጋር የተያያዘ ሊሆን ይችላል። ገና ካልፈረምናቸው ዓለም አቀፍ የሰብአዊ መብት ግዴታዎች ጋር የተያያዘ ሊሆን ይችላል። ወይም የኢትዮጵያን ስር የሰደደ የሰብአዊ መብት ችግር ለመፍታት ሊወሰዱ ከሚገባቸው የህግ ማሻሻል የፖሊሲ ማሻሻል ጋር የተያያዘ እርምጃ ሊሆን ይችላል። ከእነዚህም በላይ በቅርብ ህብረተሰቡ የሚያውቃቸውን የመብቶች አያያዝ ለማሻሻል ፓርቲዎቹ ወይም ተፎካካሪዎቹ ምን አስበዋል? ዶክተር ዳንኤል ይጠይቃሉ። ወይም ደግሞ አሁን በእለት ተእለት ህይወታችን የምንመለከታቸው የሰብአዊ መብት ችግሮች ጋር የተያያዘ ሊሆን ይችላል። የዋስትና መብት ተከብሮላቸው ፍርድ ቤት ያለቀቃቸው ብዙ ታሳሪዎች አሉ። እኛ ለምሳሌ በስራ ሂደታችን የሚያጋጥመን የእስር ቤት አያያዝ ሁኔታ ብቻ ሳይሆን ደግሞ ለእስር ምክንያት የሚሆኑ ጉዳዮችና ከምርመራ በፊት የመታሰርንም ጉዳይ ሊመለከት የሚችል ይሆናል። ስለዚህ በዕለት ተዕለት ከሚያጋጥሙን የሰብአዊ መብት ችግሮች በመነሳት ፖለቲካ ፓርቲዎቹ ቢመረጡ መንግስት ቢሆኑ የሚወስዷቸው የተጨበጡ የሰብአዊ መብት እርምጃዎች ምን እንደሚሆኑ መወያያ፣ መከራከሪያ፣ መነጋገሪያ አጀንዳ ከሆነ ሰብአዊ መብቶች የምርጫው አጀንዳ ሆነ ማለት ነው። የሲቪክ ማህበራት ድርጅቶችና የኢትዮጵያ ሰብአዊ መብቶች ኮሚሽን ሌላው ትኩረት መሆን የሚገባው ደግሞ የዜጎች የመምረጥ የመመረጥና ተሳትፎ የማድረግ መብቶች ባጭሩ የዴሞክራሲያዊ መብቶች በወቅቱ እንዴት ባለ መጠንና ጥልቀት እየተተገበሩ መሆናቸውን ማረጋገጥ ነው። አንደኛውና ዋነኛው ነገር በምርጫ ውስጥ መሳተፍ የፖለቲካ መብት አለ፣ የዜጎች መብት አለ፣ የምርጫ መሳተፍ መብት አለ። ስለዚህ በምርጫ የመሳተፉ መብት መጠበቅ መቻል አለበትና፣ ለሁሉም ሰዎች ለሁሉም ዜጎች የምርጫ ውስጥ ተሳትፎ መብት እንዲጠበቅ ምርጫው ህጋዊ፣ ሰላማዊ፣ ሰብአዊ መብቶች የተከበሩበት የተጠበቁበት መሆኑን ለማረጋገጥ የምንሰራው ስራ አለ። በሲቪል ማህበረሰብ ድርጅቶች በኩል እኔ የምማውቀው በጣም ሰፋፊ ፕሮግራሞች አሏችሁ ከቮተር ኤጁኬሽን አንስቶ እስከ ምርጫ መታዘብ ስራ ማለት ነው። እነዚህ ሁሉ ስራዎች በአጠቃላይ የዜጎችን የምርጫ ውስጥ የተሳትፎ መብት የሚመለከት ጉዳይ ነው እና አንደኛው ትልቁ ትኩረታችን ፓርቲሲፔሽን ይመስለኛል። ስለዚህ ስለ ፓርቲሲፔሽን ብሮድሊ አስበን የምንሰራበት አንደኛ ዋነኛው ትኩረት አቅጣጫችን እሱ ነው። በሰውነታቸውና በዜግነታቸው የሚገባቸውን የተፈጥሮና ማህበራዊ መብታቸውን ያላገኙ የህብረተሰብ ክፍሎች በዚህ ምርጫ መብታቸው እንዲከበር ማድረግ ሌላው ትኩረት የሚሻ ጉዳይ እንደሆነም ኮሚሽነሩ አስገንዝበዋል። በቃል ብቻ ሳይሆን በተግባር እንዲሳተፉ ለእነዚህ የማህበረሰቡ አባላት የተመቻቹ ሁኔታዎች ሊፈጠሩ ይገባቸዋል ብለዋል። ቢያንስ በእኛ በኩል በጣም በዋነኛነት ቅድሚያ ሊሰጠው ይገባል ብለን ያሰብነው የሴቶች ተሳትፎ የሴቶች ተሳትፎ በተለይ በመራጭነትም በተመራጭነትም በምርጫ ፈጻሚና አስፈጻሚነትም እዛ ውስጥ በሚኖራቸውም ተሳትፎ ጭምር፣ በአጠቃላይ በተለይ የሴቶች የፖለቲካ ተሳትፎን በሚመለከት በተለየ ትኩረት መስራት አለብን ብለን እናስባለን። ሁለተኛ የአካል ጉዳተኛ ሰዎችን የምርጫ ተሳትፎ መብት በሚመለከት ነው። የምርጫ ሂደቱ በአጠቃላይ በሁሉም አይነት መልኩ የአካል ጉዳተኞችን ልዩ ፍላጎት ግምት ውስጥ በከተተ መልክ መከናወኑን ማረጋገጥ ስላለብን ሁለተኛው ልዩ ትኩረት ይሻል ብለን የምንለው የህብረተሰብ ክፍሎች ናቸው። ዶክተር ዳንኤል በቀላክለውም በአሁኑ ወቅት ከቀያቸው ተፈናቅለው የሚገኙ ኢትዮጵያውያን ጉዳይ ልዩ ትኩረት የሚሻ እንደሆነም አስገንዝበዋል። አሁን ሀገራችን ውስጥ ባለው ሁኔታ እንደምታውቁት ቁጥራቸው በጣም እየጨመረ የመጣው የሀገር ውስጥ ተፈናቃዮች ጉዳይ ነው። በጣም በርካታ ቁጥር ያላቸው ከመደበኛ መኖሪያ አካባቢያቸው ተፈናቅለው ሌላ ቦታ ያሉ በምርጫ ውስጥ ለመሳተፍ ተግባራዊ እንቅፋቶችም የህግ እንቅፋትም ያለባቸው ብዙ ሰዎች አሉ። ስለዚህ አይዲፒስ የሀገር ውስጥ ተፈናቃዮችን የምርጫ ውስጥ ተሳትፏቸው እንዴት ሊሆን እንደሚችል ማሰብ መመካከር፣ እና የምርጫ ቦርድንም በጀመረው ሂደት ማገዝ ይኖርብናል ማለት ነው። እንደምታውቁት የምርጫ ቦርድም ይህንን ጉዳይ አሳስቦት በመውሰድ ላይ ያለው እርምጃ አለ። ግን ያ ስራ የተጠናቀቀ አይመስለኝም እና እሱን በቅርበት መከታተል ያለብን ይመስለኛል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር አቶ መስዑድ ገበየውም በምርጫው ወቅት የተናበበና ውጤት ያለው ስራ ለማከናወን በመተባበር መስራት እንደሚገባ አስገንዝበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ትላንት ረቡ ከመንግስታቸው መገናኛ ብዙሀን ጋር ባደረጉት ለሁለት ሰዓታት የዘለቀ ቃለ ምልልስ በሀገራቸው ትግራይ ውስጥ ባለው የሰላም መጥፋት ጉዳይ፣ በኢትዮጵያና ሱዳን ድንበር ውዝግብ፣ በአባይ ውሃ አጠቃቀም ላይ ባለው አለመግባባት፣ በኤርትራና ቀይ ባህር አካባቢ ግንኙነቷ ላይ ማብራሪያ ሰጥተዋል። በኢትዮጵያና በሱዳን መካከል የሚስተዋለውን መቆራቆስ ከሀገሮቹ የችግር ሁኔታዎች ጋር የማይጣጣምና ምክንያታዊነት የጎደለው ብለውታል። ትግራይ ውስጥ ያለውን ሁኔታ ለውጡን በመቃወም ሲደረግ የነበረ ትንኮሳና ድብቅ ዓላማ የነበረው ሲሉ ቢጠሩትም ትግራይ ውስጥ ተሰማርተዋል ስለሚባሉት የኤርትራ ወታደሮች ግን ምንም አልተናገሩም። አዲሱን የአውሮፓ ዓመት አስታከው ፕሬዚዳንቱ የሰጡትን ዓመታዊ ቃለ ምልልስ የተከታተለው የአስመራው ሪፖርተራችን ብርሃነ በርሀ ዝርዝሩን ይዟል። ፕሬዚደንት ኢሳያስ አፈወርቂ ትላንት ረቡዕ 1 ከመንግስት መገናኛ ብዙሃን ጋር በቀጠናዊና ሀገራዊ ወቅታዊ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ፕሬዚደንት ኢሳያስ በኢትዮጵያ ወቅታዊ ጉዳዮች ላይ ለተነሳው ጥያቄ በሰጡት ማብራሪያ በ2010 በኢትዮጵያ የመጣውን ለውጥ ተከትሎ በኤርትራና ኢትዮጵያ መካከል የሰላምና ትብብር ስምምነት ከተፈረመ በኋላ የድንበር ጉዳዩን ለጊዜው በማቆየት ለሰላምና የጋራ ትብብር ቅድሚያ በመስጠት ሲሰሩ መቆየታቸውን ገልጸዋል። ሰላሙ ያልተዋጠላቸው የህወሀት መሪዎችና ደጋፊዎች ግንኙነቱን ለማደናቀስ ሲያደርጉት የነበረውን እንቅስቃሴ ሲከታተሉት እንደነበር የተናገሩት ፕሬዚደንት ኢሳያስ አፈወርቂ የሁመራ ኦም ሀጀር ድንበር በተከፈተበት ወቅት ከዶክተር ደብረጽዮን ጋር ስለ ጉዳዩ እንደተነጋገሩ አስረድተዋል። ኣብኡ ኦም ሓጀር ደቂቅ ክልተ ደቂ ዝኸውን ተራሂብና ምስ ዝነበረ ድግስ ማለት እዩ ኣነ ሕጂ ሓንቲ መልእኽቲ ነራትኒ ሳ እውን ሰጋእ መጋእ እናበልኩ የ ድሊ ድ ተነገርናዮም ተተነገርናዮም ኣንባር ምንጋር ተሓይሽ ደብረፅን ንምንታይ ኹም ንውግ ትቀረቡ ዝትዛረቡ ዘለኹም ንምንታይ ኣይትኸውንን እያ እንታይ ማለት እዩ ትኸውንን እያ በኦም ሓጀር በነበረው ድግስ ላይ ለአንድ ሁለት ደቂቃ ተገናኝተን ሳለ አንድ መልእክት ነበረኝ። እሱንም ልንገረው አልንገረው እያልኩ አቅማምቼ ነበር። መንገር ይሻላል ብዬ ደብረጼን፣ ለምንድን ነው ለውጊያ እየተዘጋጃችሁ ያላችሁት? ለምን አይሆንም አልኩት። እኔን ያመጣኝ ዋነኛ ጉዳይ ይሄ ነው። በሆዴ ይዤው እንዳልሄድ መንገድ ስላለብኝ ነው የምነግረህ አልኩት። አብይ ገፋፋኝ ስለነበረ እኔ መልእክት እንደማስተላለፍና ወታደራዊ ዝግጅት እንደማያስፈልግ ለማስጠንቀቅ ነው የነገርኩት ብለዋል። የሕወሓት መሪዎች በሰሜን እዝ ላይ የፈጸሙት ጉዳት ከተዛባ አስተሳሰብ የመነጨ የእብደት አስተሳሰብ ነው ያሉት ፕሬዚደንት ኢሳያስ የጦርነቱ ዓላማ በሥልጣን ላይ ያለውን መንግስት በመጣል ወደ ኤርትራ ለመሻገር የተጠነሰሰ እቅድ እንደሆነ ተናግረዋል። ምርጫታት ተኻሂዱ ብትኽልል ነቲ ፌደራል መንግስቲ ሕጋውነት የብሉን ናይ ምባል ስጉምቲ ተወሲዱ እዚ ቀዳማይ ውጥን ጸወታ ይብሃል ይከኣል በትግራይ የተደረገው ምርጫ ለሚቀጥለው የጦርነት እቅድ መነሻ ነው። ቀጥለው የሰሜን እዝ ላይ ጥቃት በመፈጸም አዲስ አበባ ያለውን መንግስት በመጣል ወደ አስመራ ለመቀጠል የታለመ የእብደት አስተሳሰብ ይዞ ወደ ጦርነት መግባት ከተዛባ አስተሳሰብ የመጣና ማንም ያልጠበቀው ታሪካዊ ፍጻሜ ነው ብለዋል። አሁን በኢትዮጵያ እየታየ ያለው ችግር ከ1986 እስከ 2013 ሲኮሰኮስ የነበረ የብሔር ፖለቲካ ውጤት እንደሆነ የተናገሩት ፕሬዚደንት ኢሳያስ ኢትዮጵያ ለቀጠናው መረጋጋት ትልቅ ቦታ እንዳላት ጠቅሰው፣ ከኢትዮጵያ ህዝብና መንግስት ጋር በጋራ መስራት የምርጫ ጉዳይ ብቻ ሳይሆን ስትራቴጂያዊ ግዴታ እንደሆነ አስረድተዋል። ፕሬዚደንት ኢሳያስ ከህዳሴ ግድብ ጋር በተያያዘ በኢትዮጵያ፣ ሱዳንና ግብፅ መካከል የተፈጠረው አለመግባባትን አመልክተው በሰጡት ማብራሪያ የህዳሴ ግድብ መሙላት መጀመሩን ተከትሎ ጉዳዩ መነሳቱ ከበስተጀርባ ሌላ ትልቅ ፖለቲካዊ ግፊት ያለው እንደሆነ በማመልከት ጉዳዩ የአካባቢው ህዝቦችን ዘላቂ ሰላም በሚያስጠብቅ መልኩ መፈታት አለበት ብለዋል። ቀጻል ቆዋሚ ፖሊሲና ፀንሐ አብዚ ከባቢ እዚ ብፍላይ ናይ ኢትዮጵያ ሚትን ዓሰርተን ሚልዮን ህዝቢ እንተወሲድና ናይ ሱዳን ኣርባዓ ሚልዮን ንድሕር ወሲኽና ኣሉ ናይ ግብፂ ምት ሚልዮን ንድሕር ወሲኽና ኣሉ ክልተ ሚትን ሓምሳ ሚልዮን ህዝቢ ኣለዎ በዚህ አካባቢ የኢትዮጵያ አንድ መቶ ዓስር ሚልዮን የሱዳን አርባ ሚሊዮንና እና የግብፅ መቶ ሚልዮን ህዝብ ተደምሮ ሁለት መቶ ሃምሳ ሚልዮን ህዝብ አለው። በሃያ አምስት ዓመታት ውስጥ ይህ ቁጥር በእጥፍ ይጨምራል። ስለዚህ ለሚመጣው ትውልድ ሊያገለግል በሚችል ቴክኒካዊ ግምገማ ላይ የተመሰረተ መፍትሄ ሊገኝለት ይገባል ብለዋል። በኢትዮጵያና ሱዳን መካከል ስላለው ግጭትን በተመለከተ ፕሬዚዳንቱ በሰጡት ማብራሪያ ሁለቱ ሀገራት በሽግግር ወቅት ባሉበት ጊዜ የድንበር ግጭት መነሳቱ ምክንያታዊ አለመሆኑን ጠቅሰው ጉዳዩ የሁለቱ ሕዝቦችን ፍላጎት ቅድሚያ በሚሰጥ መልኩ አስቸኳይ መፍትሄ ማግኘት እንዳለበት አስረድተዋል። እዚኦም ጉዳይ እዚኣቶም እዚ ሕጅብ ኢትዮጵያ መዕብል ዘሎ ኩነታት አብ ግምት ኣእቲና ጽባህ ድሕር ጽባህ ከይተወንዘፉ ናይ ብሓቂ ፍታሓ ክረክበሎም ክርከበሎም ክክእል አለው ምስኡ ግን ቀዳምነት ካክጥፈ ቀዳምነታት ክፍለጡ ክእሉ ኣለዎ ጉዳዩ በኢትዮጵያ ካለው ሁኔታ ጋር ዛሬ ነገ ሳይባል እውነተኛ መፍትሄ ሊገኝለት ይገባል። ከዚህ ጋር ተያይዞ የሁለቱ ሀገራት ቅድሚያ ጉዳዮች ሊታወቁም ይገባል። ቅድሚያ መሰጠት ያለባቸው ጉዳዮችን አቆይቶ የሚደረግ ስራ ውጤት የለውም። ስለዚህ ለእኛና እኛን ለሚመስሉ ሀገራት ጉዳዩ አሳሳቢ ስለሆነ የሰዓት እላፊ ጊዜ ሳንጠብቅ በተቻለ መጠን በፍጥነት ልንሰራበት የሚገባ ጉዳይ ነው። ምክንያቱም በቀጠናው ሰላምና መረጋጋት ለመፍጠር ስለማይቻል ብለዋል። ኤርትራ ከሳውዲ አረቢያና ሌሎች የአረብ ሀገራት ጋር ስላላት ግንኙነት የተጠየቁት ፕሬዝደንት ኢሳያስ አፈወርቂ ባለፉት ቅርብ ዓመታት በሳውዲ አረቢያ እየታየ ያለው አካሄድ ለቀይ ባህር አካባቢ ትልቅ ሚና እንዳለው በመግለጽ የሁለቱ ሀገራት ግንኙነት በጊዜያዊ ጥቅም ላይ የተመሰረተ ሳይሆን ዘላቂነት ያለው ሁሉንም አቀፍ ግንኙነት በመፍጠር ላይ የተመሰረተ ተስፋ ሰጭ ግንኙነት ነው ብለዋል። ፕሬዝዳንቱ በአሁኑ ወቅት ኤርትራን ለማጠልሸት እየተደረገ ያለው ክስ ከዚህ ቀደም ለረጅም ዓመታት ሲደረግ የነበረ በመሆኑ የሚያስገርም አይደለም ከማለት ውጪ የኤርትራ ሰራዊት ትግራይ ውስጥ ስለመኖሩ በተለያዩ ወገናት እየተነገረ ስላለው ክስና ወቀሳ በቀጥታ ያሉት ነገር የለም። ፕሬዚደንት ኢሳያስ ትላንት ረቡዕ ባደረጉት የሁለት ሰዓት ቃለ ምልልስ ስለ ኤርትራ ወቅታዊ ሁኔታዎችም ማብራሪያ ሰጥተዋል። ብርሃነ በርኸ ለአሜሪካ ድምፅ ከአስመራ የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ባህር ዳር ላይ ወደ ተደረገ ጥናት እናመራለን። የመንግስት የልማትና የአገልግሎት ተቋማት ተገቢውን አገልግሎት በመስጠት በመንግስትና በሕዝብ መካከል መተማመን መፍጠር ካልቻሉ በሀገሪቱ ዘላቂ ሰላም ማምጣት እንደማይቻል የኢትዮጵያ የሰላም ሚኒስቴር ጥናት አመልክቷል። የሰላም ሚኒስቴር ብሔራዊ የመንግስት አገልግሎት ዘርፍ ማህበረሰብ ተኮር ውይይት ባህር ዳር ላይ ባካሄደበት ወቅት ነው ይህ የተባለው። አስቴር ምስጋናው ዝርዝር ይዛለች። በኢትዮጵያ ወደ ሁለት ሚሊዮን የሚጠጉ ዜጎች በመንግስት ተቋማት ውስጥ ተቀጥረው እንደሚሰሩ መረጃዎች ያመላክታሉ። ይህ አገልግሎት ሰጪ ሰራተኛም በስራው ተገልጋይን እያረካ አለመሆኑን በጥናት መረጋገጡን በሰላም ሚኒስቴር የአስተዳደር ድጋፍ ዋና ዳይሬክተር አቶ መብራቱ ካሳ ሰሞኑን በተዘጋጀው የመንግስት አገልግሎት ዘርፍ ማህበረሰብ ተኮር ውይይት ላይ ተናግረዋል። ጥናቶች ተካሂደዋል። የሲቪል ሰርቪስ ኮሚሽን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሰፊ ጥናት አካሂደዋል። አጠቃላይ በመንግስት አገልግሎት ዘርፍ ያሉ ማነ ችግሮች ምንድን ናቸው? ለችግሮቹ መንስኤዎቹ ምንድን ናቸው? ምን መፍትሄ እናስቀምጥ? የሚል ሰፊ ጥናት አስቀምጧል። ይህን መነሻ በማድረግ የሲቪል ሰርቪስ ኮሚሽን የአስር አመት ሮድማፕ አዘጋጅቷል። ከሮድማፕ አንዱ የመንግስት አገልግሎት ማሻሻል የሚል አንድ ፒላር ነው። የውይይቱ ተሳታፊ በባህር ዳር ዩኒቨርሲቲ የአስተዳደር ጉዳዮች ምክትል ዳይሬክተር አቶ ገደፋው ሽፈራውም የአቶ መብርሃቱን ሀሳብ አጠናክረው አንጸባርቀዋል። መብራት ይጠፋል፣ በዚህ ቀን ይስተካከላል ይባላል ወይ? ደግሞ ውሃ ይጠፋል፣ በዚህ ቀን ይስተካከላል ይባላል? ማህበረሰብ አገልግሎት የምንሰጥባቸው ተቋማት ለማህበረሰቡ በትክክል ተደራሽ እየሆኑ አደለም ነው። እሱም ብቻ አደለም በነገራችን ላይ አንደኛ አገልግሎታቸው ይቋረጣል። ሁለተኛ ህብረተሰቡ ጥያቄ ሲያነሳ ቶሎ እየተስተናገደ አይደለም። በርካታ ጊዜ ማመላለስ አለ። በርካታ ጊዜ አለመስተካከል አለ። ቃል ይገባል፣ ቃሉ አይፈጽም። ከዚህ በላይ ደግሞ የኑሮ ውድነቱ አለ። ስለዚህ ለሰላሙ ጸር እየሆነ ያለው አንዱ ይሄ ነው። እየተነሳ ያለው ሰላም እንዳይኖር በህብረተሰቡና በመንግስት መካከል ጥርጣሬ እንዲኖር እያደረገ ያለው አንዱ የአገልግሎት የምንሰጥበት ሁኔታ መጓደል ነው። መጓደል ብቻ ሳይሆን ለማስተካከል ህብረተሰቡን የምናንገላታበት መንገድ ራሱ ችግር እየፈጠረ ነው። አሁን ሀገሪቱ ካለችበት ችግር እንድትወጣ ግልጽነት ያለው አሰራር መስፈን እንዳለበት የባህር ዳር ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ ወይዘሮ አስራት ሙጭ መክረዋል። ምሳሌ ልንገርሽ፣ የመታወቂያ አሰጣጥ አሁን በአብዛኛው ተቋም ስቴጅ ካል ጉቦ አይሰራም። እንዲያው ትንሿ ልንገርሽ ነ እቺ መታወቂ አሰራር ግን ከሁሉም ላይ በሲስተም ብትዘረጋና ያቺ መታወቂያ ሁለት ዓመት የቆየ ነው ይህን ነው ይህን ነው የሚለው ክራይቴሪያ ከዛ ላይ ከተሞላ፣ አንቺ መጣሽ ማንም ሳይል ያችንን ከሲስተሙ ኦን ተደርጋ ወጣ ትሰጥሻለች ማለት ነው። የአሰራር ግልጸኝነት መፈጠር አለበት ነው በሌላ ሶስተኛ ወገን ደላላ ከሚ የሚሰራው ራሱን ከፍሎ ከሚያሰራው ልንቀንስ እንችላለን። ይህ ጠያቂና ተጠያቂነት ግን መኖር አለበት። በመንግስት አገልግሎት ሰጪ ተቋማት የአሰራር ግድፈት መኖር ህዝብና መንግስት እንደሚቃቀር ያጠናው የሰላም ሚኒስቴር በመላ ሀገሪቱ ማህበረሰብ ተኮር ውይይት እያደረገ ይገኛል። ፓርቲና መንግስትን መነጣጠል የቀጣይ ትኩረት አቅጣጫ እንደሆነ ነው አቶ መብራቱ የተናገሩት። በጤና ሴክተር ያለ ባለሙያ በአግባቡ ማገልገል ካልቻለ በግብርናው ሴክተር ያለው፣ በንግድ ሴክተር በገቢ መሰብሰብ ሴክተር ያለ እያንዳንዱ የ1.8 ሚሊዮን የመንግስት ሰራተኛ ህዝባችንን በአግባቡ ማገልገል ካልቻለ ዘላቂ ሰላም ማምጣት አይቻልም፣ በህዝብና በመንግስት መካከል መተማመን መፍጠር አይችልም። ስለዚህ የመንግስት ተቋማት ውጤታማ እንዲሆኑ፣ ቀልጣፋ አገልግሎት እንዲሰጡ፣ ዜጋውን ያከበረ አገልግሎት መስጠት እንዲችሉ የመንግስት ሰራተኛው ለራሱ ሰላማዊ ሆኖ ሌሎችን ለማገልገል ለሚያገለግለው ህዝብ ተገቢውን ክብር የሚሰጥ በትህትና የሚያገለግል የመንግስት ሰራተኛ መፍጠር አለበት። መንግስታት ሊለዋወጡ ይችላሉ። የፖለቲካው ስርዓት ሊለዋወጥ ይችላል። የመንግስት ተቋማት ግን ዘላቂና ዘላቂ ብቻ መሆን አለባቸውና ይህንን ለማድረግ አንዱ ገለልተኛ፣ ነጻ የሆነ የመንግስት ተቋም የመገንባት የትኩረት አቅጣጫ ይዞ ሲቪል ሰርቪስ በዚህ መንገድ ሰፊ ስራ እየሰራ ነው ያለው። ሁለተኛው ነጻና ገለልተኛ የሆነ የመንግስት ተቋም ከማንኛውም ጣልቃ ገብነት ነጻ የሆነ መንግስታዊ ተቋም መገንባት ነው። እስካሁን ባለው ሂደት ፖለቲካና ፕሮፌሽናሊዝም ተቀላቅሏል። ፖለቲካው በመንግስት አገልግሎት ውስጥ በመንግስት ሙያ ውስጥ ሰፊ የሆነ እጅ የማስገባት ሁኔታዎች ናቸው። አቶ ገደፋው ሽፈራው ደግሞ የማህበረሰብ ትኩር ውይይቱ አስፈላጊነትን እንዲህ ገልጸውታል። ከተቋሙ ጋር ሆነ የሰራተኛውን ለማርካት ወይም ደግሞ ሰራተኞቻችን በየጊዜው የሚጠይቁትን ጥያቄ አገልግሎታቸውን ለማሻሻልና ቢሮ አካባቢ የሚሰጡ አገልግሎቶችን ለማሻሻል ከዚህ ውይይት ያገኘናቸው ግብአቶች ጥሩ መኖራቸው እሱን ተከትለን የተሻለ አገልግሎት እንሰጣለን የሚል እምነት ነው ያለኝ። ወይዘሮ አስራት ሙጭም ተመሳሳይ ሀሳብ አላቸው። አሁን የኛ ማህበረሰብ ወይም የኛ ባለሙያ ወይም የመንግስት ሰራተኛው በብዛት የክህሎት እና የእውቀት ጋፕ ኑሮ አይደለም ህብረተሰቡ ይጉላለሁ። የአስተሳሰብ ጋፕ ግን አለ። ያለ አግባብ በአቋራጭዶ የመበልጸግ ነገሮች ይታያሉ። ይሄ ደግሞ ከመንግስት ሰራተኛው ብቻ ሳይሆን ከመሪውም ጭምርት ወይም ከሚያስተዳድረው ከአመራሩም ጭምርት አለ። አሁን ይሄ ተቋማት ግንባታው በሲስተም ሲዘረጋ ግልጸኝነት አሰራር ይኖራል። የአንቺ ጉዳይ መቼ መጣ መቼ አለቀ በምን ሲስተም ተሰራ። ይህ ግልጸኝነት ካለ እነዚህ የሚባሉ በደላላ ተጨረሱ በጉቦ ተሰሩ የሚባሉ ነገሮች ይታረማሉ። አርባ ሚሊዮን ሰው ይሳተፍበታል የተባለው በሰላም ሚኒስቴር የተዘጋጀው ማህበረሰብ ተኮር ውይይት በመላ ሀገሪቱ እየተካሄደ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር የኬንያ ጠቅላይ ፍርድ ቤትን ለአምስት ዓመታት በፕሬዚዳንትነት የመሩት ዴቪድ ማራጋ የስልጣን ጊዜያቸው በማብቃቱ ባለፈው ወር በጡረታ ተገልለዋል። ዳኛው ማራጋ የአገሪቱን ፍርድ ቤት በመሩበት ወቅት የኬንያ 2017 ዓ ም የፕሬዚዳንታዊ ውጤት መሰረዝን ጨምሮ በርካታ ማሻሻያዎች በማድረጋቸው ይወደሳሉ። አሁን የማራጋን ቦታ ለመተካት ከ15 በላይ ዳኞች ያመለከቱ ሲሆን ቦታው ግን ለአመልካቾች ፈተና መሆኑ ተነግሯል። ገልሞ ዳዊት ዝርዝር ዘገባ አድርሶናል። የኬንያን ጠቅላይ ፍርድ ቤት ለአምስት ዓመታት የመሩት ማረጋ ስልጣናቸውን ለምክትላቸው አስረክበው ተሰናብተዋል። ቦብ ምካንጊ የህግ ባለሙያ ነው። የምስራቅ አፍሪካ የህገ መንግስት ጥናት ማዕከል ዲሬክተር የሆነው ቦብ ስለ ተሰናባቹ የኬንያ ጠቅላይ ፍርድ ቤት ፕሬዝዳንት ዴቪድ ማራጋ ሲናገር ማራጋ በስብእናቸው በክህሎታቸውም ልዩ ዳኛ ነበሩ ሲል ገልጿቸዋል። ሚስተር ቦብ ኬንያ ማራጋ ወደ ቦታው ከመምጣታቸው ስድስት ዓመት በፊት የፍትህ ሂደቱን ፍትሐዊና ገለልተኛ የሚያደርጉ እርምጃዎችን መውሰዳን ተናግረዋል። በ2010 የጸደቀው የኬንያ ህገ መንግስት ፍርድ ቤቶችና ዳኞች በነፃነት እንዲሰሩ መንገድ መክፈቱን የፍትህ አገልግሎት ኮሚሽን በቂ በጀት ተመድቦለት ዳኞችን በነጻነት እንዲቀጥር መንገድ ማበጀቱ በአገሪቱ የፍትህ ስርዓት እንዲሻሻል መንገድ ከፍተዋል ብለዋል። ከተለያዩ የአፍሪካ ሀገሮች የፍትህ ስርዓት ጋር ሲነጻጸር የኬንያ የፍትህ ሂደት የተሻለ ቢሆንም አሁንም ሊሻሻሉ የሚገቡ ዋነኛ ንጥቦች አሉ ሲል ሚስተር ቦብ ያብራራል ዲሰንታንግል ጁዲሽሪ ናሽናል ኤግዚኪዩቲቭ also parliament አሁንም የፍትህ ስርዓቱን ከብሔራዊ የህግ አስፈጻሚው አካል በተለይ ከፓርላማው ጫና ፍጹም ነጻ የማድረጉ ጥረት አልተቋጨም። የብሔራዊ የህግ አስፈጻሚ አካል በተለይ ማረጋ በ2017 ምርጫ ያንን ውሳኔ ካሳለፉ በኋላ ባገኘው አጋጣሚ የፍትህ ስርዓቱን ለማጥቃት ብዙ ጥረት አድርጓል። ሌላው ደግሞ የሙስናና ብልሹ አሰራር በፍትህ ስርዓቱ ውስጥ መስፋፋት ነው። ስርዓቱ ከዚህ ነፃ እንዲሆን አሁን አዲስ የሚሸሙ መሪ ያንን ማስተካከል አለበት ብለዋል። ቦብ ጥር 1 2021 ዕድሜያቸው ሰባ ዓመት በመሙላቱ በጡረታ የተገለሉት ዳኛ ማራጋ ዳኞች፣ እንዲሁም በአገሪቱ የፍትህ ዘርፍ ውስጥ ሚና ያላቸው ሁሉ ለሕግና ለእውነት እንዲቆሙ አሳስበዋል። የኬንያን ጠቅላይ ፍርድ ቤት የመምራትን ስራ ተቀብለው እየሰሩ ያሉት የማረጋ ምክትል የነበሩ ጠቅላይ ፍርድ ቤት ዳኛ ፍሎሜና ሙሉ ናቸው። ሙሉ ማረጋ በኬንያ የፍትህ ስርዓት ውስጥ ላበረከቱት አመስግነው መጪው ተተኪ ጠቅላይ ፍርድ ቤት መሪ ፈለጋቸውን መከተል አለበት ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። የቀድሞ ፕሬዚደንት ዶናልድ ትራምፕ ከስልጣናቸው ቢነሱም ከፖለቲካው ዓለም አልወጡም። ትራምፕ በሪፑብሊካውያን ዘንድ አሁንም ዝነኛ ሲሆኑ ፓርቲውን ለመቆጣጠር በሚደረገው ፍልሚያ ፓርቲው ከፍተኛ አመራሮች ጋር ግብግብ ይዘዋል። በቪኦኤ የዋይት ሐውስ ዘጋቢ ፓትሲ ወዳክ ስዋራ ዘገባ ልካለች። ደረጀ ደስታ ያቀርበዋል። በትናንትናው ዕለት የትራምፕ ፕላዛ ሆቴልና ከሱም ጋር ተያይዞ በቁማር መጫወቻ ስፍራነቱ የሚታወቀው ዝነኛው ህንፃ ወይም ካሲኖ ሙሉ ለሙሉ እንዲፈርስ ተደርጓል። በኒው ጀርሲ ክፍለ ግዛት አትላንቲክ ሲቲ በሚባለው ቦታ የሚገኘው የቁማር ቤት ወይም ካሲኖ በአንድ ወቅት በቁማር መጫወቻ ስፍራዎች የበላይነት ያለውና ገናና ስፍራ ነበር። የቀድሞ ፕሬዚደንት ትራምፕ ግን በፖለቲካው ዓለም ገና እጃቸውን አልሰጡም። ባለፈው ማክሰኞ በህግ መወሰኛው ምክር ቤት የንዑሳን መሪና የሪፐብሊካን ፓርቲ ቁንጮ የሆኑትን ሚች መካነልን ወርፈዋቸዋል። መካነል እንደ አውሮፓ አቆጣጠር ጥር ስድስት በምክር ቤቱ ህንፃ ለተነሳው አመጽ ትራምፕ ተጠያቂ መሆናቸውን በመግለጽ የሚከተለውን ተናግረው ነበር። ፕሬዚደንት ትራምፕ ፕሬዚደንት ትራምፕ በተግባርም ሆነ በሥነ ምግባር አመጹን በማነሳሳት ተጠያቂነት አለባቸው። ትራምፕ ባወጡት መግለጫ ሚች መካነልም ሆኑ እሳቸውን የደግፏቸው የምክር ቤት አባላት ከአሁን በኋላ በድጋሚ አይመረጡም። እሳቸውም በየአካባቢው በሚደረገው የቀዳሚው ምርጫ ኃላፊነት ላይ ያሉትን የሪፐብሊካን ፓርቲ አባላት የሚፎካከሩ የቀኝ አክራሪ የፓርቲ እጩዎችን እንደሚደግፉም አስጠንቅቀዋል። የቀድሞው ፕሬዚደንት የምርጫ ዘመቻ አማካሪ ጄሰን ሚለር የትራምፕን ሐሳብ አብራርተዋል። ዋናው ግብ ለትራምፕ ድምፃቸውን ለሰጡት 75 ሚሊዮን አሜሪካውያን ፕሬዚደንት ትራምፕ አሁንም በፖለቲካ ውስጥ ያሉና ተሳታፊ መሆናቸውን መልእክት ማስተላለፍ ነው። አሜሪካ ትቅደም የሚለውን አጀንዳ የሚያራምዱ እጩዎችን መደገፋቸውን የሚቀጥሉ መሆኑን መግለጽ ዋነኛው ግብ ነው። በቀድሞ ፕሬዝደንት ላይ በተመሰረተው ክስ የጥፋተኝነት ውሳኔውን በመደገፍ ድምጻቸውን በሰጡት ሰባት የሪፐብሊካን የሕግ መወሰኛው ምክር ቤት አባላት ላይ የቀረበውም ትችት ከዚህ የመነጨ ነው። ሌላው ቀርቶ በሰባቱ ላይ ከሪፐብሊካን ፓርቲ አባላት የቀረበባቸው ግጸጻ በየአካባቢው ያሉ የሪፐብሊካን ፓርቲ ደጋፊዎች ፕሬዝደንት ትራምፕን ከመደገፍ የማይመለሱ መሆኑን የሚያመላክት ይመስላል። የሪፐብሊካን ፓርቲ ተጠያቂነት ፕሮጀክት ማዕከል ዲሬክተር የሆኑት ኦሊቪያ ትሮየ ይህንን ሀሳብ ያጠናክራሉ። የሪፐብሊካን ፓርቲ የትራምፕ ፓርቲ ነው። እንዳለመታደል ሆኖ መርህ ያላቸው ወግ አጥባቂዎች ለምሳሌ እኔ በፖለቲካው ራሴን አድርጌ እንደምወስደው እንደ እኔ ብዙም ወደ ቀኝ ያልሄዱ በመሀል ያሉ ሰዎች አሉ። እነዚህ ሰዎች መሄጃ ያጡ ፓርቲ አልባ ሰዎች ይመስሉኛል። በምክር ቤቱ ሕንፃ ላይ በተነሳው አመፅ፣ ትራምፕ ተጠያቂ ናቸው ብለው የሚያስቡት የተወካዮች ምክር ቤት አባላት ግን አሁንም ሁኔታውን ዝም ብለው የሚለቁት አልመሰሉም። እንደ ኤሮፓ አቆጣጠር መስከረም 11 2001 የተፈጠረውን የአሸባሪ ጥቃት ለመመርመር እንደተቋቋመው ኮሚሽን ለዚህኛውም ጥቃት ተመሳሳይ ገለልተኛ የሆነ የመርማሪ ኮሚሽን ለማቋቋም እየተንቀሳቀሱ ነው። የመስከረም 11ዱ ጥቃት መርማሪ ኮሚሽን ሊቀመንበር የነበሩት ቶማስ ኬን እንደ ኤሮፓ አቆጣጠር ጥር 6 ለተፈጠረው ጥቃትም ተመሳሳይ እና ገለልተኛ የሆነ ተቋም እንዲመሰረት አሳስበዋል። ታዲያ ይላሉ ኬን This is not a commission to get President Trump. ይህ ኮሚሽን መቋቋም ያለበት ፕሬዚደንት ትራምፕን ለማግኘት አይደለም። ይህ ኮሚሽን እውነቱን የሚያፈላልግ ነው። በቅርቡ የተሰበሰበው የህዝብ አስተያየት ድምፅ እንደሚያሳየው ሰባ አምስት ከመቶ የሆኑት ሪፐብሊካኖች በፓርቲያቸው ውስጥ ትራምፕ ትልቅ ድርሻ እንዲኖራቸው ይፈልጋሉ። ትራምፕም ይህን ብለዋል። እንወዳችኋለን። በሆነ አንድ መንገድ እንመለሳለን። ይሁን እንጂ በምክር ቤቱ ሕንፃ ላይ የተፈጸመው ጥቃትና በምርጫው ሂደት ጣልቃ ገብነትን አስመልክቶ በትራምፕ ላይ የሚካሄደው የወንጀል ምርመራ እንዲሁም በታክስና በኢንሹራንስ ማጭበርበር ላይ የተነሱ የሕግ ጥያቄዎች በቀድሞው ፕሬዚደንት ትራምፕ የወደፊት የፖለቲካ እጣ ላይ ወሳኝነት ይኖራቸዋል ተብሎ ተገምቷል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የጌዶ ሕዝብ ለአባገዳዎች የበኩር ስጦታ በመስጠት ማጋኖን ወይም ፈጣሪያቸውን የሚያመሰግኑበት እና ከዘመን ወደ ዘመን መሸጋገራቸውን የሚያበስሩበት ዳራሮ የተሰኘ የአዲስ አመት ማብሰሪያ በዓል ዛሬ በዲላ ከተማ አከበሩ። በበዓሉ የኢትዮጵያ የባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው፣ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አክቲቪስት፣ የሰብአዊ መብት ተሟጋጅ፣ የግሎባል አላያንስ ዳይሬክተር ታማኝ በየነ እና ሌሎችም የመንግስት ስራ ኃላፊዎች ተገኝተዋል። በስፍራው የተገኘው የአሜሪካ ድምፅ ዘጋቢ ዮናታን ዝድዮስ ዝርዝር ዘገባ ልኳል። ደራሮ የገዶ ህዝብ ለአባገዳቸው ከምርታቸው የበኩሮ ወይም የመጀመሪያውን በማንሳት ለአባገዳቸው በመስጠት ማጋኖን ወይም ፈጣሪያቸውን የሚያመሰግኑበት ከአሮገው ዘመን ወደ አዲስ ዘመን መሸጋገራቸውን የሚገልጹበት የአዲስ ዓመት ማብሰሪያ ልዩ በዓላቸው ነው። የገደሆ የአገር ሽማግሌ ሀይቻ አለማየሁ ህርቤ ደራሮ የገዶ ህዝብ የምስጋና በዓላቸው ነው ብሎኛል። የአዲስ ዓመት መቀበያ በዓላችን ነው ሲሉም ዛሬ በዲላ ከተማ ለቪኦኤ ተናግሯል። ደራሮ በዓል ማለት የሰላም መሰረት የእርቅ የይቅርታና የተጣላ የሚታረቅበት መሰረት ነው። ሲቆጠር ደግሞ የአመቱ የመቅጠሪያ አዲሱ አመት በማለት የሚከበር በዓል ነው። የተጣላው የሚታረቅበት ቅሬታ ያለ ሁሉም ቅሬታውን የሚፈታበት አዲሱን አመት የአሮጌን አመት መቶራ እንዳደረገው ሁሉ በአዲሱ አመት ይሄ ሰላም መሰረት አድርጎ ይሄ ይቅርታ ሰላም ነው መሰረት አድርጎ የተጣላ ሌላ እንደዚህ እንደኛ ያሉ ሽማግሌዎች በእርቅ የምንቸገር አስታር ይቅር እንባባል ነው በመባል ይቅርታን መሰረት ያደረገና ይቅር የተባባለ ሰው ሁሉ ምርቱን ከአባጋዳ የሚሰጥ ምስጋና ከአምላክ የሚያገኝ አባጋዳውን ደግሞ በሚያገኘው ምርት ላይ ለአምላክ ምስጋና ሰጥቶ ለሰጡት ሰዎች ምርቃት የሚሰጥበት እና በአዲስ ዓመት ደግሞ ይሄ ውጤት እንደገና በአዲሱ ዓመት ቀጣይ እንዲኖረው አባገዳዎችን አየቻዎችን የተለያዩ ሽማንግሌዎች ምርቃት ሰጥተው ዓመቱን የሰላም መሰረት እንደሆነ የሚቀበልበትና የሚያይበት የደራሮ በዓል መሰረት ሆኖ የሚታይበት የደራሮ በዓል የገዲኦ ዞን ዋና አስተዳዳሪ አቶ ሽፈራው በጋሌም የገዲኦ ሕዝብ የዘመን መለወጫ በዓል ደራሮ ባህላዊ እሴቱን ጠብቆ ከትውልድ ወደ ትውልድ የተላለፈ ሲሆን ዞኑ የበርካታ ሰው ሰራሽና ተፈጥሯዊ ቅርሶች ባለቤት እንደሆነችም ተናግሯል። የተከበራችሁ በሀገር ውስጥና ከሀገር ውጭ የምትኖሩ የገዲኦ ብሔር ተወላጆች እንዲሁም መላው የሀገራችን ህዝቦች እንኳን ለ2013 ዓመተ ምህረት የገደኦ ብሔር የዘመኑ መለወጫ ደራሮ በዓል በሰላም አደረሳችሁ አደረሰ። ይህ ወቅት በሁሉም ገደኦ በሚኖርባቸው አካባቢዎች በአመቱ የተዘሩ ህሎች ሁሉም በተለይ ቡና፣ ገብስ፣ ማር፣ አተር፣ ባቄላ፣ ስንዴ ወዘተ የሚደርስበትና የሚሰበሰብበት ወቅት በመሆኑ ከሌሎቹ ሁሉ በየአይነት በየአይነቱ ህዝቡ በፈቃደኝነት ለአባገዳ ስጦታ ወይም ጉማታ አቅርቦ ምርቃት የሚቀበልበት ስርዓት ደራሮ ይባላል። ወቅቱም የገደው ብሄር የዘመን መለወጫ ተብሎ ይወሰዳል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ እርስቱ ይርዳው የገደው ህዝብ ከሰውም ከተፈጥሮም ጋር በወዳጅነት የዘለቀ የአገር በቀል እውቀት ባለቤት ህዝብ መሆኑንም ተናግሯል ከሌሎች የህብረተሰብ ክፍሎችም ጋርም ለዘመናት የኖረ ፍቅርና አንድነትን ያስተማረ አካባቢ ነው በማለትም ተናግረዋል። የገደዮ ህዝብ አካባቢውን የሚያለማ የታታሪ ህዝቦች ተምሳሌት መሆኑን የተናገሩት ምክትሉ የተመስተዳደሩ ገደዮች በየአመቱ የሚያከብሩት የደራሮ በዓል መመሰጋገን፣ ይቅርታ መባባልና አንድነትን እንዲሁም መቻቻልንም እንደሚያስተምም ገልጧል ረሃብና ድርቅ ተከስቶ ከፍተኛ ጉዳት ባደረሰባቸው ወቅቶች እንኳን አካባቢውን ለማድርጎ ያቆየ ህዝብ ነው። የጌዲኦ ሕዝብ ህዝቡ ወገኔ አካባቢውም የእኔ አካባቢ ነው ብሎ የተጠጉ ህዝቦች በማቀፍና በባህሉ መሰረት ላለመለየት የቃለ መሐላ ስርዓት ፈጽሞ ወገኔ ብሎ ተቀብሎ በእርጥብ ሳር በመዳበስ ተወላጅነት በመስጠት መዶና መገለል እንዳይደርስባቸው ያደረገ እያደረገ የቆየ አኩሪ ታሪክ ያለው ህዝብ ነው። ይህ አኩሪ ባህላዊ ሴታችን ባለፈው ስርዓት በሀገራችን በተዘራው መጥፎ የፖለቲካ ትርክት ምክንያት የደበዘዘውን ወንድማማችነትና አንድነት መልሶ ለማጽናት ለጀመርነው የለውጥ ጉዞ ትልቅ ምሳሌና አቅም የሚሆን በመሆኑ ሳይበረዝ ከትውልድ ወደ ትውልድ እንዲሸጋገር ማጠናከር ይኖርባቸዋል። በበዓሉ በመገኘት ቃላቸውን ያሰሙት የባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው ጌዲዮን በመጥቀስ ኢትዮጵያ የተፈጥሮና የሰው ሰራሽ ሀብቶች ጸጋ ባለቤት መሆኗም ተናግሯል። ኢትዮጵያ ለምስራቅ አፍሪካ ተምሳሌት የሆነች ሀገር መሆኗን ጠቅሰው ህዝቦቿም የአኩሪ ታሪክ ባለቤት መሆናቸውን ገልጠዋል። የገዲዮ ህዝብ አስቸጋሪ መልከዓ ምድርን አልምቶ የምድር ገነት ያደረገ ህዝብ ነው በማለት አሞካሽተዋል። የዞኑ ህዝብና ባለሀብቶች ይህንን ውብ አካባቢ በማልማት ከዘርፉ ተጠቃሚ መሆን እንዲችሉ ጠንክረው እንዲሰሩም ጥሪያቸውን አቅርበዋል። የህዝብ ለህዝብ ትስስሩን ለማጠናከር እንዲህ አይነቱ ባህላዊ እሴቶቻችን ማሳደግ ይገባናልም ብሏል። የጌዲኦ አካባቢ አስቸጋሪውን መልክዓ ምድር አልምቶ ገነት ያደረገ ታታሪ ህዝብ የሚገኝበት የሀገር በቀል ባህላዊ እውቀት ባለቤት፣ የባህላዊ ዳኝነት ማዕከል፣ የትክል ድንጋይ ቅርሶች መገኛ በሰው ሰራሽ ግብዓት ሳይሆን በተፈጥሮ የደለቡ ሰንጋዎች ምድር የምርት ቡና ሀብት ባለጸጋ የሆነና የፍቅር ተምሳሌት የሆነ ታጋሽ ህዝብ የሚገኝበት ነው። ስለሆነም ይህ ይህን ሀብት በሚገባ ተጠንቶና ለምቶ ለአካባቢው ብሎም ለአገር ማህበራዊና ምጣኔ ሀብታዊ አቅም ግንባታ ግብዓት እንዲሆን መስራት ያስፈል